የአሜሪካ ድምፅ ራዲዮ ጤና ስጠልን። ሰላም እንደምን አመሻችሁ። የሰኞ ሐምሌ 6 ቀን 2007 ዓ ም መሰናዳችን ይዘን ቀርበናል። አስተናጋጆቻችሁ አሉላ ከበደና ሄኖክ ሰማግዜርነን። በምሽቱ ዝግጅት በሦስተኛው የገንዘብ ለልማት ጉባኤ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በዛሬው ዕለት ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የጎንዮሽ ውይይት አካሄዱ። አዲስ አበባ የአዲስ አበባን የተግባር አጀንዳ በማጽለቅ ዘላቂነት ወዳለው ልማት ለመግባት በምናደርገው በደቡብ ሱዳን ውስጥ የውሃ ዋጋ እየናረ በሚሄዱ የኮሌራ ስጋት ማንዣበቡን አንድ የረድኤት ድርጅት አሳሰበ። የዩጋንዳ ዋና ተቃዋሚ ፓርቲ መሪ ኪዛ ቤሲጄ ምንም እንኳ የስራ አዛቻ ቢደርስባቸውም የምረጡኝ ዘመቻቸውን ነገ ማክሰኞ እንደሚጀምሩ አስታወቁ። በሁለተኛው አጋማሽ ስፖርት፣ ጤናና አፍሪቃ ነክ ርዕሶች ተካተዋል። ለሁሉም እስከ አራት ሰዓት አብራችሁ እንድታመሹ እየጋበዝን አሁን የምሽቱን የዓለም ዜና እናሰማችሁ። ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት የተካሄደው ድርድር ግሪክ ያለባትን ቁልል ዕዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት ይሆናል። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ዛሬ በብራሰልስ ይፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዎንታ ለተጎናጸፈ ስምምነት በቅቷል። ግሪክ ክፉኛ የሚያስፈልጋትንና የጠየቀችውን የመቶ ቢሊዮን ዶላር ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ የለውጥ እርምጃዎችን ተግባራዊ ለማድረግ ነው የተስማማችው። አንድ የፈረንሳይ ዜና ወኪል ስማቸውን ያልተገለጠ ምንጭ ዋቢ አድርጎ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ መርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ሲል ዘግቧል። ቀደም ብሎ የወጡ የዜና ዘገባዎች የዓለሙ ገንዘብ ድርጅት አይኤምኤፍ የሚገባበት ግሪክን ከተዘፈቀችበት እዳ የሚያስወጣ ስምምነት አቴንስ በበኩሏ 56 ቢሊዮን ዶላር ግምት ያለው የመንግስት ንብረት ወደ ግል ይዞታ ማዘወርን ይጠይቃል ብለዋል። በዚህ በግሪክ ዜና ዙሪያ ሰለሞን ክፍሌ ተጨማሪ ዜና አለው። በግሪክና ሌሎቹ አስራ ስምንቱ የዩሮ ተጠቃሚ አባላት መካከል የተደረሰው ስምምነት በማንኛውም ዐይነት መስፈርት ያበቃለት ስምምነት ይመስላል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ አሁን ማድረግ ያለባቸው የሀገሪቱ ምክር ቤት ረቡዕ ዕለት አዲሱን የለውጥ እርምጃ እንዲያጸድቅላቸው መጠየቅ ብቻ ነው። ጀርመንን ጨምሮ በርካታ የዩሮ ተጠቃሚ አባል ሀገሮችም ለአቴንስ በሚሰጠው አዲሱ እርዳታ ገና ድርድሮችን መጀመር የሚያስችላቸውን ፍቃድ ከምክር ቤቶቻቸው ማግኘት ይኖርባቸዋል። የአውሮፓ ኅብረቱ ፕሬዝደንት ዶናልድ ታስክ ግን ዛሬ በተደረሰው ስምምነት መደሰታቸውን ገልጸዋል። ውሳኔው ለግሪክ ዕድል ይሰጣል ያም በአውሮፓ ፓርላማዎች ድጋፍ ወደ ትክክለኛው ጎዳና ይመልሳታል። ውሳኔው በተጨማሪም አሉታዊ ውጤት በማኅበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች ላይ ሊያስከትል የሚችለውን ጥፋት አስወግዷል ነበር ያሉት ዶናልድ ታስክ። የጀርመን ቻንስለር አንገላ መርከል ሲናገሩ ደግሞ የግሪክ ፓርላማ የቀረቡለትን ጥያቄዎች ካጸደቀ በኋላ የጀርመን ሕግ አርቃቂዎች ይደግፉት ዘንድ በሙሉ ልብ እጠይቃለሁ ብለዋል። ተግባራዊ ከሆኑ በርካታ ድጋፎችን ልታገኝና ግሪክ ወደ እድገትና ብልጽግና ልትመለስ ትችላለች። ያ ጎዳና ግን ረጅምና በጣም አስቸጋሪ ይሆናል ነበር ያሉት ሚስ መርክል። የግሪኩ ጠቅላይ ሚኒስትር ግን በቀጣይ ሳምንታት ከፓርላማቸው ለለውጡ ጥሪ ድጋፍ ለማግኘት እንደሚከብዳቸው ይገመታል። አዲሱ ግዙፍ የዋስትና ገንዘብ በሦስት ዓመታት ዘጠና አምስት ቢሊዮን ዶላር ነው። ዛሬ ግሪክ ከስምምነት ባት ደርስ ኖሮ ውጤቱ ዕዳ መከናነብና ምናልባትም ከዩሮ ተጠቃሚ አባልነት መውጣት ሊሆን ይችል ነበር ተብሏል። የዩናይት ስቴትስና ኢራንን ጨምሮ የስድስቱ ሀገሮች ባካሄዱት በዛሬው ዕለት በኢራን የኒውክሊየር ቅመማ ፕሮግራም ዙሪያ በቪዬና ሲካሄድ በቆየው ድርድር የደረሱበትን የስምምነት ይፋ ያደርጋሉ ተብሎ እየተጠበቀ ነው። ላለፉት አስራ ስምንት ወራት ያካሄዱት ድርድር ሊጠናቀቅ መቃረቡም ተዘግቧል። ቀደም ሲል ከተባለው ስምምነት ላይ ይደረሳል የሚለውን ተስፋቸውን የገለጡት የኢራኑ ምክትል የውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውና የመጨረሻው ስምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል መግባት ግን የማይችሉ መሆናቸው ነበር የተናገሩት። ይህ በእንዲህ እንዳለ ለተጨማሪ ድርድር ሌላ ቀነ ቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን የውጭ ጉዳይ ሚኒስትር ባለስልጣን መናገራቸው ተገልጠዋል። ዛሬ ከዋንታዊው የመጨረሻ ቃል ላይ ለመድረስ ሁሉም ከፍተኛ ጥረት እያደረገ ነው፣ ይሁንና ወሳኙ የፖለቲካ ፈቃደኝነት ነው ሲሉ ነበር ባለስልጣኑ አሊዘራ ሚሩ ዩሱፊ በትዊተር በላኩት መልእክታቸው ሀሳባቸውን ያስተጋቡት። ቅድመ ሁኔታዎች የተቀመጡት ከተሻለ ስምምነት ላይ ለመድረስ መሆኑን የተናገሩት የቻይና የውጭ ጉዳይ ሚኒስትር ዋንጊ በበኩላቸው ድርድሩ ከዚህ ወዲያ ሊጓተት አይችልም አይገባምም ብለን እናምናለን ሲሉ አጽንኦት ሰጥተው አመልክተዋል። የሁለቱ ወገን ተደራዳሪዎች የመጨረሻውን ስምምነት ሰነድ አጠናቀው ለዛሬ ለማድረስ ተቃርበዋል ሲሉ ዲፕሎማቶች በትላንትና እለት ፍንጭ መስጠታቸው ይታወሳል። የዛሬው የስምምነቱ መጨረሻ ቀነ ገደብ ተደራዳሪዎች ከፍጻሜው ስምምነት ላይ ለመድረስ በራሳቸው ላይ በተከታታይ ከጣሏቸው ቀነ ገደቦች የቅርቡ ነው። በኢራን በስለላ ወንጀል ተከሶ በእስር የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ራዛያን የፍርድ ሂደት በዛሬ ዕለት ለሶስተኛ ጊዜ በዝግ ችሎት ታይቷል። የኢራን መንግሥት የመገናኛ ብዙኃን እንደዘገቡት የ39 ዓመቱ ራዛያን በቴህራን አቤታዊ ፍርድ ቤት የቀረበበት ክስ ሚስጥራዊ መረጃዎችን ለጠላት ሀገሮች ማቀበል የሚል ነው። ከዚህም ከነዚህም መካከል ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፏል፣ ይህም የኢራንን ብሔራዊ ደህንነት ይጻረራል የሚል ነው። ረዛያን እነዚህን ክሶች አጥብቆ ያስተባብላል። ረዛያንና ኢራናዊቷ ጋዜጠኛ ባለቤቱ የጋኔ ሳለሂ ከአንድ ዓመት በፊት በኢራን የደህንነት ሰራተኞች በቁጥጥር ስር መዋላቸው ይታወሳል። ባለቤቱም እንደዚሁ ክስ ተመስርቶባታል። ረዛያን ጥምር ዜግነት ያለው ሲሆን አሜሪካዊና ኢራናዊ ነው። ረዛያ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም በኦባማ አስተዳደር ውስጥ ተቀጥሮ ለመስራት አመልክቶ ሳይቀጠር መቅረቱን የዋሽንግተን ፖስት ዋና አዘጋጅ ማርቲን ባረን አመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራቅ መንግስት ምዕራባዊ አምባር ግዛትን ራሱን እስላማዊ መንግስት ብሎ ከሚጠራው ጽንፈኛ ቡድን ተዋጊዎች ለማስለቀቅ ወታደራዊ ዘመቻ እንደሚያካሄድ ዛሬ አስታወቀ። አይሲል የራማዲና ፋሉጃ ከተሞችን ጨምሮ ሰፊ የኢራቅ መሬት መቆጣጠሩ ይታወቃል። በዛሬው ዕለት በኢራቅ ቴሌቪዥን የታወጀው የኢራቅ መንግስት ዘመቻ የሀገሪቱን መከላከያ ኃይልና የሽያትና ሱኒ ተዋጊዎችን ያካትተ እንደሚሆንም ተዘግቧል። የኢራቅ መንግስት በአይሲል ላይ የሚያደርገውን ዘመቻ በአምባር ክፍለ ግዛት ላይ እንዲያነጣጥረው በግንቦት ወር ታጣቂዎቹ የራማዲን ከተማን ከተቆጣጠሩ በኋላ በኢራቅ ሰራዊት ላይ ብቃት ዙሪያ ትችቶች በመበራከታቸው የተነሳ ነው። ራማዲ ከኢራቅ መዲና ባግዳድ 125 ኪሎ ሜትር ርቀት ላይ የምትገኝ ስትሆን በቅርብ ጊዜያት በባግዳድ ተከታታይ ፍንዳታዎች የዜጎችን ሕይወት ሲቀጥፉም ታይተዋል። በትላንትናው እለት ተከታትለው በተከሰቱ ፍንዳታዎች ከ29 የሚበልጡ ሰዎች ሲሞቱ ከ80 በላይ መቁሰላቸው ተዘግበዋል። ለእነዚህ ጥቃቶች እስካሁን ኃላፊነት የወሰደ ቡድን ባይገኝም ተመሳሳይ ጥቃቶችን በማከናወን ወይም በማድረስ አይሲል ይወነጀላል። የቻይና መንግስት ባለፈው አመት ከነበረው የገበያ ዋጋ በሁለት ሶስተኛ መውደቁን ዛሬ አስታወቀ። አድማጮች የሰዓቱ የዓለም ዜና ይኸው ነበር። Thank you የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና አሉላ ከበደነን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጫጭሩ እናስተዋወቅ። ሶስተኛው ገንዘብ ለልማት ጉባኤ በአዲስ አበባ ሲካሄድ ድህነትን በመቀነስ ላይ ያተኮሩ ውይይቶች ተካሂደዋል። ዝርዝሩ እናቀርባለን። ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ወረርሽኝ ስጋት ማንዣበቡን ኦክስፋም አሳሰበ። የዩጋንዳ ዋና ተቃዋሚ ፓርቲ መሪ ኪዛ ቤሲጌ የእስራት ዛቻ ቢደርስባቸውም የምረጡኝ ዘመቻቸውን ነገ ማክሰኞ እንደሚጀምሩ አስታውቀዋል። ለትንተና ያዝናቸው ርዕሶች ናቸው። በሁለተኛው አጋማሽ ስርጭታችን ታዲያ ጤናና አፍሪቃን ርዕሶች እንዲሁም ቀዳሚው ስፖርት ተካተዋል። ለሁሉም እስከ አራት ሰዓት አብራችሁን እንድታመሹ የጋበዝን። የዕለቱን አቢይ ርዕስ እናስቀድም። በማደግ ላይ ያሉ ሀገሮች በ15 ዓመታት ጊዜ ውስጥ ካሉበት የድህነቱ ኑሮ ለመውጣት ጠንካራ እቅዶችና ብርቱ ፍላጎት እንዳላቸው የኢትዮጵያው ጠቅላይ ሚኒስትር ገለጹ። ሶስተኛው የገንዘብ ለልማት ጉባኤ ለመካፈል ወደ ኢትዮጵያ ያመሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተሳታፊዎቹ ይጸድቃል ተብሎ የሚጠበቀው የአዲስ አበባ የተግባር አጀንዳ በሚቀጥሉት ዓመታት የተቀመጡ የልማት መርሃ ግብሮችን ለመተግበር በትክክለኛው ጎዳና ያስገባናል ብለዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ድርሶናል። አዲስ አበባ በሚገኘው በተባበሩት መንግስታት የስብሰባ ማዕከል ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬ ረፋዱ ላይ ሲከፈት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባደረጉት ንግግር ከ2015 በኋላ ተግባራዊ ይደረጋል ተብሎ የታቀደው የቀጣይ ልማት አጀንዳን በተመለከተ አንዳንዶች ከአቅም በላይ የሆነ እቅድ ነው የሚሉትን እንደማይቀበሉ ገልጸዋል። በእሳቸው አባባል ይህ አጀንዳ ወይንም እቅድ በሽግግር ላይ ለምትገኘው ዓለማችን ትክክለኛው ነው። በታሪክ ለመጀመሪያ ጊዜ ድህነትን እስከ መጨረሻው ከዓለም ገጽ ለማጥፋት የሚችል አቅም ላካበተው ዓለም ትክክለኛው አጀንዳ ይሄ ነው ያሉት አቶ ኃይለ ማርያም አዳጊ አገሮች የሚባሉትም ከአስከፊ ድህነት ለመውጣት ያላቸውን ቁርጠኝነት አስረግጠው ተናግረዋል። የዛሬዎቹ አዳጊ አገሮች በ2030 ዓ ም በሚያበቃው ዘላቂ የልማት ግቦችን ተግባራዊ የማድረጊያ ጊዜ ውስጥ ከዚህ የድህነት ሁኔታ እንደሚወጡ ቁርጠኛ እድል እንዳላቸው አትጠራጠሩ። ራሳችንም መቻል እንፈልጋለን። ልማታችንን በራሳችን ገንዘብ ማካሄድ እንፈልጋለን። ከዚህ የድህነት አናኗርም ለመውጣት እንፈልጋለን። ይህን በአእምሮ ይዤ ነው የጉባኤ የበለጸጉ ሀገሮች ቢያንስ ኦፊሴላዊ ድጋፍን ሀምሳ በመቶ አዳጊ ሀገሮችን በማገዝ ላይ እንዲያውሉት መንገድ ይፈልጋል የሚል ተስፋ አለኝ የምለው እነዚህ የበለጸጉ አገሮች ከብሔራዊ ገቢያቸው ቢያንስ ሁለት በመቶ የሚሆነውን ለአዳጊ ሀገሮች ለመለገስ የገቡትንም ቃል ተግባራዊ እንዲያደርጉ እንጠብቃለን። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ባደረጉት ንግግር የእነዚህ አዳጊ ሀገሮች ከዚህ ድህነት ለመውጣት የሚያደርጉት ጥረት በበለጸገው የዓለም ክፍልም መደገፍ እንዳለበት ያስገነዝባሉ። ለቀጣይ ወይም ለዘላቂ ልማት የሚያስፈልገው የገንዘብ መጠን ከፍተኛ መሆኑን ያወሱት ባንኪሙን ይህን ፈተና ግን መወጣት ይቻላል ይሉና የአዲስ አበባውን የተግባር አጀንዳ በማጽደቅ ወደ ዘላቂ ልማት ለመሸጋገር ከፍተኛ እርምጃ እንደሚወሰድ ገልጸዋል። ይህ ጉባኤ የትብብር ዘመንና ዓለም አቀፋዊ መደጋገፍ የሚጀምር ነጥብ ነው። የአዲስ አበባን የተግባር አጀንዳ በማጽደቅ ዘላቂነት ወዳለው ልማት ለመግባት የምናደርገው ጉዞ ወሳኝ እርምጃ እየወሰድን ነው። አጀንዳው በጣም ሰፊ የሆነ ፋይናንስን የማሰባሰብ ማዕቀፍ ያቀርባል። የድኅረ 2015 የልማት አጀንዳ ተግባራዊ ለማድረግ በትክክለኛ ጎዳና ያስገባናል፣ እናም ዘላቂ ወደሆኑት የልማት ግቦች ይወስደናል በአስራ አምስት ዓመታት ውስጥ ከዓለማችን ገጽ አስከፊ ድህነትን ጠራርጎ ለማጥፋት እንደሚቻል አጽንኦት ሰጥተው የተናገሩት ሌላው የመክፈቻ ንግግር አድራጊ የዓለም ባንክ ቡድን ፕሬዚዳንት ጂን ያንኪን ነበሩ። እሳቸው እንደሚሉት በከፊልም ቢሆን ለዚህ ጠንካራ እምነታቸው መሰረቱ ባለፉት ሁለት አስርተ ዓመታት ውስጥ ዓለም ድህነትን በማጥፋት ረገድ ያስገኘችው ፍሬ እንደሆነ ያስረዳሉ። በ15 አምስት ዓመታት ውስጥ ብቻ የከፋ ድህነትን ለማስወገድ ይቻል እንደሆነ ብዙዎች ይጠራጠራሉ። ግን ይህ ይሆን ዘንድ አብረን የምንሰራ ከሆነ የሚቻል ብቻ ሳይሆን በእጃችን ያለ እውነታ እንደሆነ ብርቱ እምነቴ ነው። በራስ የመተማመን ምንጩ በከፊል ባለፉት 25 ዓመታት የተደረገው ከፍተኛ ግስጋሴ ውጤት ነው። ይህ ዓለም አቀፍ ጉባኤ ለሚከተሉት ሶስት ቀናት የሚቀጥላል። በእነዚህ ቀናት ውስጥ አስከፊ ድህነትን ከዓለም ለማስወገድ በተለያዩ መስኮች የተለያዩ ዓለም አቀፍ ትብብሮች የሚቀናጁበትን ወይንም የሚፈጠሩበትን ዘዴዎች ያፈላልጋል። ይህ ፋይናንስ ለልማት ዓለም አቀፍ ጉባኤ ሦስተኛው ሲሆን ከአምስት ሺህ በላይ የጉባኤ ተሳታፊዎች አዲስ አበባ እንደገቡ ይነገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከምሽቱ 3 ሰዓት ከሩብ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ስጋት ማንዣበቡን ኦክስፋም የሚባለው የረዴድ ድርጅት አሳስቧል። ሁኔታው በሀገሪቱ የቀጠለው የእርስ በርስ ግጭት መዘዝ ያስከተለው ተጨማሪ የሰብአዊ ቀውስ ዋቢ ነው ሲል ድርጅቱ አመልክቷል። ጌብ ጀስሎ ከናይሮቢ ላከው ዘገባ አለ። ሰለሞን አባተ ያቀርበዋል። ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ወር 33 ሰው በኮሌራ ሞተዋል። በአጠቃላይ 790 ሰው በኮሌራ መያዙ ተረጋግጧል። ወረርሽኙ የተቀሰቀሰው ጁባ ውስጥ ተፈናቃዮች በሚኖሩበት የተጨናነቀና ጽዳት በእጅጉ የጎደለው መጠለያ ሰፈር ውስጥ መሆኑ ተገልጿል። ይሁን እንጂ እየተካሄደ ያለው የእርስ በርስ ብጥብጥ የፈጠረው የምጣኔ ሀብት መዳከም ሁኔታ የኮሌራውን መስፋፋትና ስር መስደድ ያባባሰው መሆኑን የሀገሪቱ የኦክስፋም ዳይሬክተር ዝላትኮ ጌጅክ አስታውቀዋል። የውሃ፣ የምግብና የሸቀጦች ዋጋ እጅግ በጣም ንሯል። ሰው የዕለት ጉርሱን ማግኘቱን ብቻ እያየ ስለ ንጹሕ ውሃ መጨነቁን ትቷል። ይህንን የሚያደርጉት ግድ ስለሆነባቸው ነው። ደቡብ ሱዳን ውስጥ ላለፈው አንድ ዓመት ተኩል በላይ ለሆነ ጊዜ እየተካሄደ ያለው ብጥብጥ ለሀገሪቱ ምጣኔ ሀብት ቁልፍ ግብአት ያስገኘ የነበረውን የከርሰ ምድሩን ዘይት ምርት እንዲረበሽ አድርጎታል። አሁን ንጹሕ ውሃ ጁባ ከተማ ውስጥ ማግኘት የሚቻለው ከግል አቅራቢዎች መሆኑንና የነዳጅ ዋጋ መጨመሩ በሸማቹ ላይ ሁሉም ሸቀጥ እንዲንር ማድረጉን የኦክስፋሙ ዳይሬክተር ጌጅክ አመልክተዋል። አብዝቶ የተጎዱት በጁባ ዙሪያ የሚገኙ በጣም የደህዩት መንደሮች ናቸው። አንዳንድ ቤተሰቦች ንጹሕ ውሃ ለመግዛት አቅም ስለሌላቸው ያገኙትን ውሃ ለመጠጣት ይገደዳሉ። አንዳንዴም የነጭ አባይን ውሃ ከጅረቱ በቀጥታ ይጠጡታል። ለብክለት በተጋለጠ ውሃና ምግብ በቀላሉ የሚተላለፈው ኮሌራ በሕክምና የሚድን ቢሆንም ገዳይና በቀላሉ የሚሰራጭ እንደሆነ ይታወቃል። በእርግጥ ይህን ደቡብ ሱዳን ውስጥ የተቀሰቀሰ ወረርሽኝ ለጊዜው በረድኤት ድርጅቶችና በሀገሪቱ የጤና ጥበቃ ሚኒስቴር ርብርብ መቆጣጠር ቢቻልም የንጹሕ ውሃ አቅርቦትና የጤና መሠረተ ልማቱ መጠናከር ተመላላሽ ወረርሽኞችን በዘላቂነት ለመቆጣጠር የሚያስችል ብቸኛው መንገድ መሆኑን የኦክስፋሙ ጌጅክ አሳስበዋል። ወደ ተከታዩ የመጽሔት ትንታኔ ርዕስ እንለፍ። የዩጋንዳ ዋና ተቃዋሚ መሪና የቀድሞ ፕሬዚዳንታዊ ውጩ ተወዳዳሪ ኪዛ ቤሲጂ ምንም እንኳን የእስራት ዛቻ ቢደርስባቸው የምረጡኝ ዘመቻቸውን ግን ነገ ማክሰኞ እንደሚጀምሩ አስታውቀዋል። ሚስተር ቢሴጂ ለአሜሪካ ድምፅ በሰጡት ለጄምስ ባቲ ሲናገሩ ባለፈው ሳምንት የቀድሞ ጠቅላይ ሚኒስትር አማማ ኦምባባዚ መታሰራቸው ለረጅም ጊዜ ፕሬዚዳንት በነበሩት በሚስተር ሙሴቬኒ ገዢ መደብ የደረሰባቸው የፖለቲካ ወከባ ነው ብለዋል። ወደ ዝርዝሩ ሚስተር ቤሲጄ ባለፈው ሳምንት የደረሰባቸውን እስራት ፍጹም ሕጋችንን የጣሰ ነው ይሉና ይህ አይነቱ አሰራር እንዲቀየርና አዲስ የፖለቲካ ስርዓት እንዲዘረጋም ነው መታገላችን ብለዋል። አክለውም ኡጋንዳ ውስጥ ያለው ትርምስ ከምርጫ ጋር የተያያዘ ወይም በምርጫው ምክንያት ብቻ የመጣ ሳይሆን ለአዲስ ስርዓት ግንባታ የሚደረግ አገር አቀፍ ትግል መሆኑን ይናገራሉ። በመሠረቱ የታሰራችሁት ሰበቡ ምንድን ነው እንደተባለው በስብሰባ ምክንያት ችግር ልትፈጥሩ ነበር ሲል ጄምስ ላቀረበው ጥያቄ ሲመልሱ እንዲህ ብለዋል። እነርሱም ያሉት በእርግጥ ይህንኑ ነው ለእንዲህ አይነቱ ድርጊታቸው የሚያቀርቡትም በቅኝ ገዢው የእንግሊዝ መንግሥት በአውሮፓውያኑ የዘመን አቆጣጠር በ1957 ዓ ም የወጣውን ሕግ ነው። ያ ሕግ ግን ዜጎችን የሚጨቁን ቅኝ ገዢውን መደብ የሚያገለግል ነው። የትኛውን እንደምንከተል ግራ አይገባንም። ይኸው ነው እኛ የምንለው። ነፃ አገር ውስጥ ነንና በነፃነት እንንቀሳቀስ ነው። በመጪው የአውሮፓውያን አቆጣጠር 2016 ምርጫ እንደሚወዳደሩ ይፋ አድርገዋል ይላል ጄምስ በመቀጠል ታዲያ ባለፈው ሳምንት የደረሰበት ስርዓት አንዳች የሐሳብ ለውጥ አሳድሮበት ይሆን? መልስ ቢሲጂ በቀደሙ ሦስት ምርጫዎች ማለትም በ2001፣ በ2006 እና በ2011 ምርጫዎች መወዳደሬን ታስታውስ ይሆናል። እነዚህ ምርጫዎች በሙሉ ግን በወከባ በማጭበርበርና በመሳሰሉት ሕገ ወጥ አድራጎቶች የተከናወኑ ነበሩ። ስለዚህ በእንዲህ አይነቱ ምርጫ ማን እንዳሸነፈ፣ ማን እንደተሸነፈ እንኳ ለመለየት አይቻልም እና ለመጪው ምርጫ ያደረግነው ምንድን ነው? አስቀድሞ የፖለቲካው ሥርዓት መቀየር እንዳለበት በግልጽ አስቀመጥን። ያ ሲሆን ነው ምርጫውን ከአደጋ አድኖ ነፃና ሐቀኛ ሂደት ሊኖር የሚችለው። ይህ ለውጥ ባይደረግና ምርጫው በታቀደለት መርሃ ግብር ሳይካሄድ ቢቀር እንኳ እኛ ትግላችንን እንቀጥላለን። ባለፈው ሳምንት በሲጂና ሌላው ተቃዋሚ እምበባዚ በታሰሩበት ወቅት በፖሊስና በተቃዋሚዎቹ ደጋፊዎች መካከል ግጭት መፈጠሩ አይዘነጋም። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ሁልጊዜም ቢሆን ድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ክፍት ነው። ያለፏችሁን ዝግጅቶች እንደዚሁም በቀጥታ ዝግጅቶቻችንን መከታተል ትችላላችሁ። ሙዚቃን ጋብዛችሁ Falme de xin, keep falme de xin, take falme de xin, arezen tulle chalte nei map

Que palme deși, shine, take a palme de shine, eras tu le charte inima per darne un, eras tu le charte inima ጸጋይ እሸቱን እናመሰግናለን ቆየት ባለው የጸጋይ ዜማ አድማጮቻችን ዘና እንዳላችሁ ተስፋ እናደርጋለን የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ላይ ታገኙናላችሁ አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማችሁ ፍሬው ታደሰ ይባላለሁኝ። ከዚህ ከቨርጂኒያ ነው የምደውለው። በቅርቡ ከእስር የተለይ የተለቀቁ ጋዜጠኞችን ይመለከታል። በቅርቡ ሚዲያ ከሚያውቃቸው ጥቂት ከእስረኞቹ ውስጥ ጥቂት ጋዜጠኞች ተፈተዋል። እሱም ጥሩ ዜና ነው። ኦባማ ኢትዮጵያን ሲጎበኙ እነዚህ ከተፈቱ እግዚአብሔር ደግሞ ምድራችንን ይጎብኝና የኢትዮጵያን ሕዝብ ከሕሊና እስረኝነት ነጻ እንዲወጣ ምኞቴ ነው። አመሰግናለሁ። ባይ ፕሮፌሰር አለማየሁ ገብረ ማርያም አርብና ትላንትና ሲናገሩ ሰሙኋቸው። ኦባማን በሚመለከት መግለጫ ይሰጡ ነበር። ትንተና ይሰጡ ነበረ ትንተናቸውን አልጠላሁትም። ግን ይናገሩት ከነበሩ ንግግሮች አንዱ ያስገረመኝ ህወሀት ብሎ ራስን የሚጠራ ሲሉ ሰማኋቸው። የትኛውም አይነት ድርጅት ራሱን ይጠራል እንጂ እኔና እርሶ ተሰብስበን ስም አልሰጠናቸውም። ማንኛውም ድርጅት ኢህአፓም፣ ኢጭአትም፣ መኢሶንም ሰደድም ብለው ሲቋቋሙ ራሳቸው ናቸው ተሰብስበው ኢንተረስትድ ግሩፕ ተሰብስበው የሚስማማቸውን ስም ይመርጣሉ፣ በዛው ይጠራሉ። እኛም የእነሱን ተከትለን ከእነሱ ተቀብለን ስማቸውን እንጠራቸዋለን። እና የሕዝባዊ ወያነ ሓርነት ትግራይ ጉዳይም ከዚህ ውጭ አይደለም። አመሰግናለሁ። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎች አድማጮቻችንም መልእክት ካላችሁ፣ ሀሳብ ካላችሁ ሁልጊዜም ቢሆን አጋሩን። አስተያየቶቻችሁን ሁልጊዜ እንቀበላለን። የስልክ ቁጥራችን 2022059942 ነው። እደግመዋለሁ፣ 2022059942 የውስጥ መስመሩ 14 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ ደግሞ 14 ቁጥርን እንግዲህ ተጭናችሁ መልእክቶቻቸውን ከሁለት ደቂቃ ሳታስበልጡ አስበልጡ አኑሩልን። በኢሜይልም አስተያየት እንቀበላለን። ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ እና በትዊተርም ቪኦኤ አማሃሪክ ብላችሁ ተከተሉን። ሀሳባችሁን አጋሩን። አሁን የምሽቱን ዋና ዋና ዜናዎች እናስታውሳችሁ። ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት እየተካሄደው ድርድር ግሪክ ያለባትን ቁልል እዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት መሆኑ ታውቋል። የአውሮፓ ሕብረት ፕሬዝዳንት ዶናልድ ተስክ ዛሬ በብራሰልስ ሲፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዎንታ ለተጎናጸፈ ስምምነት አውቅቷል። ግሪክ ኩፍኛ የሚያስፈልጋትንና የጠየቀችውን የመቶ ቢሊዮን ዶላር ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ ለውጥ እርምጃዎችን ተግባራዊ ማድረግ እንደሚጠበቅባት ነው የተስማማቸው። አንድ የፈረንሳይ ዜና ወኪል ስማቸው ያልተገለጠ ምንጭ ቢያ አድርጎ እንደዘገበው የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ ሜርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ሆላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ብሏል። በሌላ የግሪክ ነክ ዜና የዩሮ ተጠቃሚ የአውሮፓ ሀገሮች መሪዎች ከብራስልሱ ድርድራቸው በኋላ የደረሱበትን ሌላ ዙር ግዙፍ የዋስትና ገንዘብና የሚጠበቅባትን አስቸጋሪ ለውጥ የተመለከተ ስምምነት ገና የመጀመሪያው ደረጃ መሆኑን ነው ያመለከቱት። ዩናይትድ ስቴትስና ኢራንን ጨምሮ የስድስቱ ሀገሮች ቡድን በዛሬው ዕለት በኢራን የኒውክሌር ቅመማ ፕሮግራም ዙሪያ በቪዬና ሲያካሂዱ በቆየው ድርድር የደረሱበትን ስምምነት ይፋ ያደርጋሉ ተብሎ እየተጠበቁ ነው። ላለፉት አስራ ስምንት ወራት ያካሄዱት ይህ ድርድር ሊጠናቀቅ መቃረቡ ቀደም ሲል ተዘግቧል። ከተባለው ስምምነት ላይ ይደረሳል የሚለው ተስፋቸውን የገለጡት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውንና የመጨረሻው ስምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል መግባት ግን የማይችሉ መሆናቸውን ተናግረው ነበር። ይህ በእንዲህ እንዳለ ተጨማሪ ሌላ ድርድር ቀነ ቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን የውጭ ጉዳይ ሚኒስትር ባለስልጣን ተናግረዋል። የቻይና መንግስት የሁለት ወገኑ የአገሪቱ ገቢና ወጪ ንግድ በያዝነው የአውሮፓውያን ሁለት ሺ አስራ አምስት ዓመተ ምህረት ግማሽ አመት ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር ሰባት በመቶ ያህል ማሽቆልቆሉን አስታውቋል። የቻይና የጉምሩክ መስሪያ ቤት በዛሬው ዕለት ይፋ እንዳደረገው የወጪና የገቢ ንግዱ የስድስት ነጥብ ዘጠኝ በመቶ ማሽቆልቆሉን ያሳየው የአገሪቱ የአመቱ የወጪ ገቢ ንግድ ዕቅድ ግን የስድስት ነጥብ አንድ በመቶ ማሳደግ እንደነበር የቤጂንግ ባለስልጣናት አስታውቀዋል። የሰዓቱ አጫጭር አለመሪዎች እነኙ ነበሩ። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፈውን የሰኞ ምሽት ስርጭት ነው። አሁን ወደ ሁለተኛው አጋማሽ ስንሻገር ስፖርት እናገኛለን። አዘጋጅና አቅራቢው ሰለሞን ክፍሌ እንደ ምን አምሽታችሁልኛል? የተከበራችሁ አድማጮቼ። በእግር ኳስ ስፖርት ዜና በስምንተኛው ከ20 ዓመት በታች የዓለም ሴቶች እግር ኳስ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ከካሜሩን አቻው ጋር ያደረገው ጨዋታ በእኩል 0 ለ0 አብቅቷል። ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2020 የሚደረገውን የቻን አፍሪካ ዋንጫ ውድድር እንደምታዘጋጅ ተገለጸ። በመስክ ቴኒስ ኖቫክ ጆኮቪች እና ስሪና ዊሊያምስ በዊምብልደን አሸነፉ። እነዚህን ዜናዎች በቀዳሚነት ይዘናል። ሌሎችም አሉን። አብራችሁን ቆዩ። ለቀዳሚው የእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ይሆናል የምወስዳችሁ። ገዛኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በስምንተኛው ከሀያ አመት በታች የዓለም ሴቶች እግር ኳስ ዋንጫ ላይ ለመሳተፍ የሚያስችል አህጉራዊ ማጣሪያ በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ተካሂደዋል። ኢትዮጵያ ከሀያ አመት በታች ሴቶች እግር ኳስ ብሔራዊ ቡድን ከካሜሮን አቻው ጋር ትናንት ከሜዳው ውጪ የያውንዴ ላይ ያደረገውን የመጀመሪያ ማጣሪያ ያለ ግብ አቻ ውጤት ነጥብ ተጋርቷል። የካሜሮን ወጣቶች በሀገራቸው ውጤቱ ውስጥ ለማሳመር ተደጋጋሚ ግብ ሙከራ ቢያደርጉም ትንንሾቹ ሉሴዎች በጥንካሬ ተከላክለው በአዲስ አበባው የመልስ ጨዋታ አበረታች ተስፋ ሰንቀዋል። ሁለቱ ወጣት ሴት ብሔራዊ ቡድኖች ከሁለት ሳምንት በኋላ የመልሱን ጨዋታ በአዲስ አበባ ወይም በባህር ዳር ስቴዲየም ያደርጋሉ ተብሎ ይጠበቃል። አጠቃላይ አሸናፊ የሚሆነው ደግሞ በቡርኪና ፋሶና አልጄሪያ አሸናፊ ጋር የደርሶ መልስ ጨዋታ እንደሚያደርግ ታውቋል። በሌላ ዜና ደግሞ ኢትዮጵያ በሁለት ሺ ሀያ በአውሮፓ ዘመን አቆጣጠር የሚደረገውን የቻን አፍሪካ ዋንጫ እንደምታዘጋጅ የኢትዮጵያ እግር ኳስ ፌዴሬሽን ሰሞኑን አስታውቋል። የፌዴሬሽኑ ፕሬዚዳንት አቶ ጁነዲን ባሻ በኢትዮጵያ ብሮድካስት ኮርፖሬሽን ከሰጡት መግለጫ የሚከተለውን ተናግረዋል። በአጠቃላይ ሕብረተሰቡ ከተመካት ጀምሮ አሁን ልናዘጋጅ ሁለት ሺ ሀያ ደግሞ ቻኖ ተብሎ መረዳዱ ደርሶናል። ከዛ ውጭ በሺ አስራ ሰባት የአፍሪካ ሙሉ ኮንግረስ የሚካሄደው በአዲስ አበባ ይህም ደብዳቤ ደርሶናል። ይህ እንግዲህ ምን ያሳያል? ካፍን ምን አውደኛ እየጠራ መሆኑ ነው። ቻን ማለት ደግሞ የሚለየው ወጣት ቡድን መሆኑ ነው። ያ ዋና ብሔራዊ ቡድን መሳተፉ ነው። ይህ ወጣት ቡድን መሳተፉ ነው። ከዚህ ውጭ ሙሉ አፍሪካ ነው የሚመጣው ማለት ነው። በቻን የአፍሪካ ዋንጫ ላይ የሚሳተፉት ተጫዋቾች ከሀገራቸው ውጭ በፕሮፌሽናልነት ላልተጫወቱ ስድል የሚሰጥ ለውድድር መድረክ ነው። ሌላው የእግር ኳስ ዜና እንግዲህ በአሁኑ ወቅት የተጫዋቾች የዝውውር መስኮት የተከፈተበት በመሆኑ የአውሮፓ ታላላቅ ሊጎች ቡድኖቻቸውን በአዳዲስ ተጫዋቾች ለማጠናከር በዝውውርና በግዢ ስራ ላይ ተጠምደዋል። ዘንድሮ የተጫዋቾች የዝውውር ገበያ ግዢና ሽያጭ ከተጀመረ ሁለት ሳምንት ያሳለፈ ሲሆን ከመገበያየቱ ተግባር ውጪ ከኔ እዚህ ሊገባ ነው ከዚያ ክለብ እከሌ ወደ ሌላው ክለብ ሊገባ ጫፍ ደርሷል፣ በሚሉ ያልተረጋገጡና አነጋጋሪ ዜናዎች የተሞሉ ናቸው። ያልተረጋገጡትንና ግምታዊ የወሬዎቹን ትተን የእነማን ዝውውር እርግጠኛ ሆነ? ቀዳሚ ፈራሚዎችስ እነማን ናቸው? ን ለመጥቀስ ያህል ብዙ የተወራለት የሊቨርፑል ብራሂም ስተርሊንግ በቀጣዩ ዓመት ለማንቸስተር ሲቲ ለመፈረም ከሊቨርፑል ወደ ማንቸስተር ሲቲ ማምራቱን በስፍራዊ ሳፊ ዘገባዎች አመልክተዋል። እንግሊዝ ፕሪምየር ሊግ ተጫዋቾች ግዢ ሞቅ ያለ ሂሳብ ለማቅረብ የሚታወቀው ማንቸስተር ሲቲ የሀያ ሁለት አመቱን ስተርሊንግን አርባ ዘጠኝ ሚሊዮን ፓውንድ ለዝውውሩ ለመክፈልና ሳምንታዊ ደሞዙንም ከአንድ መቶ ሰማንያ ሺህ እስከ ሁለት መቶ ሺህ ፓውንድ ሊከፍለው መዘጋጀቱ ተዘግቧል። የፊርማውም ስነ ስርዓት ከያዝነው ሳምንት እንደማያልፍ ተመልክቷል። በተጫዋቾች ዝውውር ሽያጭ ቀደም ብሎ ያቀላጠፈው ማንቸስተር ዩናይትድ ነው። ባየር ሙኒኩን የሰላሳ አመቱ ባስቲያን ሸዋይን ዚቨር ማንቸስተር ዩናይትድ አስራ ስድስት ነጥብ ሰባ አምስት ሚሊዮን ዩሮ ከፍሎ አስፈርሞታል። ሌሎች ሁለት ተከላካዮችን ያስፈርመው ማንቸስተር ዩናይትድ አንድ ተጨማሪ አጥቂ ለመቅጠር በማማረጥ ላይ መሆኑንም ተመልክቷል። አርሴናል የቼልሲውን ዝነኛ ግብ ጠባቂ ፒተር ቼክን ከዘጠኝ ሚሊዮን ፓውንድ በላይ ከፍሎ ንብረቱ አድርጎታል። የሰላሳ አንድ ዓመቱ ሆላንዳዊ ቫምፐርሲ አስራ አንድ ዓመት የቆየበትን የእንግሊዝ ፕሪሚየር ሊግ ለቆ ወደ ቱርክ አምርቷል። ቫምፐርሲ ከባለቤት እና ሁለት ልጆቹ ጋር በቱርክ እስታንቡል አውሮፕላን ማረፊያ ሲደርስ ከፌነርባቼ የክለብ ደጋፊዎች ሞቅ ያለ አቀባበል ጠብቆታል። በቱርክ የመሪ አቀባበል ተደርጎለታል ሲልም ሮይተር ዘግቧል። የዝውውር ሂሳቡም አምስት ነጥብ ሁለት ሚሊዮን ዶላር ደርሷል። ሌሎች የሽያጭና ዝውውር ሂደቶችም በክለብ ተከናውነዋል። የዝውውር መስኮቱ የሚዘጋበት ጊዜ ገደብ አንድ ወር የሚቆይ በመሆኑ ወደፊታችን በርካታ ዝውውርና ሽያጭ ይከናወናል ተብሎም ይጠበቃል። ይኸው ነው በኔ በኩል ያለው። ሰለሞን፣ እኔም ገዛሃኝ ጽዮን መስቀልን አመሰግናለሁ። ለመስክ ቴኒሱ ዜና በቀጥታ ወደ ለንደን እናመራለን። ዘንድሮም በዊምብልደን አሸናፊዋ የዓለም ቁጥር አንዷ አሜሪካዊት ሰሪና ዊልያምስ ሆናለች። ቅዳሜ ዕለት በዊምብልደን ሀያ አንደኛውን የግራንድ ስላም ማለትም ከፍተኛ ውድድሮች ድል አስመዝግባለች። ሰሪና ዊልያምስ ይህን ድል ያስመዘገበችው ስድስት አራት ስድስት አራት በሆነ ውጤት ጋብሪን ሙጉሩዛን አሸንፋ ነው። ዊልያምስ በመጭወር በሚጀምረው የዩኤስ ኦፕን ታሪክ ለማጻፍ ትሞክራለች ተብሏል። ይህም የስቴፊ ግራፍን 22 የከፍተኛ ውድድሮች ድል ለመስተካከል እንደሚሆን ተገልጿል። በወንዶቹ በዊምብልደን አሸናፊው ሻምፒዮናነቱን ለመከላከል የገባው ኖቫክ ጆኮቪች ነው። ለሶስተኛ ጊዜ መሆኑ ነው ጆኮቪች በዊምብልደን ሲያሸንፍ ጆኮቪች ትላንት ሮጀር ፌዴረርን 76676463 በሆነ ውጤት በማሸነፍ ዘጠነኛውን የግራንድ እስላም ውጤት አስመዝግቧል። በዊምብልደን ደግሞ ሦስተኛውን። ጆኮቪች እንደ ሌላው ጊዜ ሁሉ ካሸነፍ ከመጫወቻ ሜዳው ሳር እበላለሁ የሚለውን ሕልሙን ትላንትም ተግባራዊ አድርጓል። ከቀመሰ በኋላም አጣጥሞ ካዘጋጆቹ ዘንድሮ ምን እንደጨመሩበት አላውቅም፣ ጣፍጧል ብሏል። እንዲያውም ለየት ያለ ነገር በድሉ ወቅት ለማሳየት ካልሆነ በቀር እንደ ከብት ሳር መጋጥ ምን አመጣው? ይህም በዚሁ ላብቀው። በመጨረሻ አን ቢሲክሌት ቱር ደፍራንስ ለቱር ደ ፍራንስ ቢሲክሌት ውድድር የዜና ሽፋን ለመስጠት በጣም አስቸጋሪ ነው። ዋናው የመወዳደሪያ ስፍራው ግዙፍነትና የሚቆይበት ጊዜ ነው። የዘንድሮውን የ2015ቱን ብንወስድ ለምሳሌ በጠቅላላው 22 ቀናት ይወስዳል። ተጀምሮ እስኪያልቅ 2208 ማይሎች ርዝመት ያለው ሲሆን በ21 የተለያዩ ደረጃዎች ይከፋፈላል። ትናንት ገና ዘጠነኛው ደረጃ ላይ መድረሳቸው ነው። ዛሬ እረፍት ያደርጉና ነገ፣ ማክሰኞ ከታርቤ እስከ ላፒየር ሳን ማርቲን ያለውን ርቀት ሸፍነው ያድራሉ። የ15 ነጥብ 3 ኪሎ ሜትር አቀበት ከባድ ውድድር ይሆናል። እንዳልኩት በሃያ አንድ ደረጃዎች ተከፍሎ 2208 ማይሎች በሚሸፍነው ውድድር የተለያዩ ቲሞች በአንደኛው ደረጃ ውድድር አይለው ሊታዩ ይችላሉ። ግለሰቦችም እንደዚሁ የአጠቃላይ ድምር ውጤት አሸናፊ ይሆናል። ዋናው አሸናፊ የሚባለው ገና አስራ ሁለት ቀናት ወይም አስራ ሁለት ደረጃዎች ይቀራቸዋል። ከወዲሁ አሸናፊውን ለመተንበይ እንግዲህ ፍጹም አስቸጋሪ ነው። እስከዚያው ባለው የደረጃ በደረጃ ፉክክር ኤርትራዊው ናትናኤል ብርሃኔ በቱር ኦስትሪያ በአምስተኝነት አጠናቋል። ታላቅና አስመስጋኝ ድል ነው። በዙ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደናቆዩ። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኛላችሁ። ተከታዩ አፍሪካ ነክ ርዕሶች ነው። ሁለት ከፍተኛ የኦባማ አስተዳደር ባለሥልጣኖችን ያቀፈ የዩናይትድ ስቴትስ የንግድ ተልዕኮ ከአፍሪካ ተመልሷል። የተልኮ ቡድን የተጓዘው ወደ ሞዛምቢክ፣ ደቡብ አፍሪቃና ኬንያ ሲሆን በአህጉሪቱ መዋለ ነዋይ ለማፍሰስ የሚፈልጉ የዩናይትድ ስቴትስ ኩባንያዎችም አብረው ሄደው ነበር። የአሜሪካ ድምፅ ሬዲዮ የእንግሊዝኛው ክፍል ዘጋቢ ዊልያም ኢግል ያጠናቀረውን ዘገባ አዳነች ሳዬ ታቀርበዋለች። ስድስት ከሰሃራ በመለስ ያሉ የአፍሪቃ ሀገሮች ኢኮኖሚያቸው በዓለም በከፍተኛ ፍጥነት እያደጉ ካሉት መካከል ተፈርጀዋል። የሀገሪቱ ኢኮኖሚ በአጠቃላይ በዓመት ከአራት ከመቶ በላይ እያደገ መሆኑ ታውቋል። የዩናይትድ ስቴትስ መንግሥት ታዲያ ይህ የአፍሪቃ የእድገት ሁኔታ የአሜሪካ ኩባንያዎች የኢኮኖሚ ጥቅም የሚያስገኝ ስራም ለመፍጠር የሚያስችሉ የንግድ አጋሮች የሚገኙበት እድል ይታየዋል። የ14 የአሜሪካ ኩባንያዎች ተወካዮች ባለፈው ወር ሞዛምቢክ፣ ደቡብ አፍሪቃና ኬንያ ሄደው የንግድ አጋሮች ሊያገኙ የሚችሉበትን ሁኔታ ተመልክተዋል። ወደ እነዚህ ሀገሮች ለመሄድ ከተመረጡት ኩባንያዎች ጄኔራል ኤሌክትሪክና ሃኒዌል ኢንተርናሽናል የተባሉት ይገኙባቸዋል። እነዚህ ኩባንያዎች በአፍሪቃ የኢኮኖሚ እድገት ወሳኝ ለሆኑት የመጓጓዣ፣ የኢነርጂና የእርሻ እቃዎች ከፍተኛ ጥራት ያላቸው እቃዎችና አገልግሎት ሊያቀርቡ ይችላሉ። የንግድ ተልእኮውን የመሩት ሁለት የኦባማ አስተዳደር አንጋፋ አባላት የመጓጓዣ ሚኒስትር አንቶኒ ፎክስና የዓለም ገበያዎች ኮሜርስ ረዳት ሚኒስትር አሩን ኩማር ናቸው። የአፍሪቃው ጉዞ ዓላማ ከአፍሪቃ ጋር የንግድ ልውውጥ ማድረግ በሚል ስያሜ ፕሬዚደንት ኦባማ የአሜሪካ እቃዎች በአፍሪቃ እንዲሸጡና የአሜሪካ መዋለ ነዋዮች በአፍሪቃ እንዲመደቡ የሚያደርጉት ጥረት አካል ነው። የዩናይትድ ስቴትስ ኩባንያዎች በዓለም ገበያ ከአፍሪቃ አጋሮች ጋር ለመገናኘት ዕድል ይከፍትላቸዋል። በአሜሪካው ተልእኮ ጉዞ ወቅት ቢያንስ የሂውስተን ተረስ ካርጎ ትራንስፖርት ወደ ደቡባዊና ወደ ምስራቅ አፍሪቃ የመጓጓዣ አገልግሎት ለመስጠት የሚያስችል ውል ግሪንሮድ ከተባለው የደቡብ አፍሪካ ኩባንያ ጋር የአጋርነት ስምምነት ተፈራርመዋል። ይህ አጋርነት በጋዝና በነዳይ ዘይት ዘርፎች የሥራ ዕድል ይከፍታል ተብሎ ይጠበቃል። በመጓጓዣ ዘርፍ የሚላኩትን ምርቶች ከፍ ስለማድረግ ጉዳይ ለመነጋገር የዩናይትድ ስቴትስ የመጓጓዣ ሚኒስትር ከኬንያ ባለሥልጣኖች ጋር እንደተገናኙም ታውቋል። በደህንነትና በጸጥታ ዘርፎች አብሮ ለመስራት እንደተስማሙም ተገልጿል። የዓለም ገበያዎች ንግድ ረዳት ሚኒስትር ኩመር በስልክ ከአፍሪቃ ጋዜጠኞች ጋር ባካሄዱት ጋዜጣዊ ጉባኤ በዩናይትድ ስቴትስና በአፍሪቃ መካከል እያደገ ስለሄደው የኢኮኖሚ ግንኙነት ተናግረዋል። ለአፍሪካ አዳዲስ መዋለ ነዋይና ቴክኖሎጂ ለማምጣት እንዲሁም ስራ ለመፍጠር የጋራ ንግድ መኖሩ ወሳኝ ነው ብለዋል። ለምሳሌ ደቡብ አፍሪካ ውስጥ 600 የሚሆኑ የዩናይትድ ስቴትስ ኩባንያዎች ከ100 እስከ 150 ሺህ የሥራ ዕድል ፈጥረዋል። የእነዚህ ስድስት መቶ ኩባንያዎች ምርት ከደቡብ አፍሪካ ዓመታዊ ገቢ አስር ከመቶውን ይይዛል። ይህም የዩናይትድ ስቴትስ ኩባንያዎች ሥራ ሊፈጥሩ እንደሚችሉ በግልጽ ያሳያል። ንግድና የመዋዕለነዋይ ፍሰት እያደገ ሲሄድ የሥራ ዕድሎች ሊበራከቱ እንደሚችሉ በግልጽ ያሳያል። የሚፈጥሯቸው የሥራ ዕድሎችም ከፍተኛ ጥራት ያላቸው ናቸው። ሳውዝ አፍሪካን ኤነርጂ ና ሳሶል ኬሚካል ኩባንያ የተባሉት በዩናይትድ ስቴትስ መዋዕለነዋይ ያላቸው ኩባንያዎችም እንደዚሁ ጥራት ያላቸው የሥራ ዕድሎች እንደሚከፍቱ ባለሥልጣኑ ሳይጠቅሶ አላለፉም። የዩናይትድ ስቴትስ የንግድ ሚኒስቴር ባለሥልጣን በዩናይትድ ስቴትስ ና በአፍሪካ ያሉት የሥራ ዕድሎች ለሚመረተው ምርት ብዙ ሀገሮች አስተዋጽኦ ያደረጉበት ዓለም አቀፋዊ ይዘት ያለው አቅርቦት ላይ ይተማመናል ይላሉ ኮሚያር። መላውን ምርት በአንድ ሀገር ላይ ገንብቶ ጥሩ ቦታ መያዝ በጣም ከባድ ነው። ስለሆነም በአንድ ቦታ ላይ ከማምረት ይልቅ ምርትና አቅርቦትን በተለያዩ ሀገሮች ውስጥ ማድረግ የተሻለ ውጤት ይኖረዋል። ስለሆነም የአቅርቦት ሰንሰለቶችን የማዋሃዱን ተግባር እናበረታታለን። ከዓለም የአቅርቦት ሰንሰለቶች ጋር እንዴት ሊዋሃዱ እንደሚችሉ ለማየት እንጓጓለን። ለሌሎች አገሮችም ሊሠራ የሚችለው እንዲህ ዐይነቱ አሰራር ነው ብለን እናምናለን። ኩመር አያይዘውም የአፍሪቃ መሪዎች የመዋለ ንዋይ ፍሰትንና የንግድ ስራን ለማበረታታት የሚያስችል እርምጃ ሊወስዱ እንደሚችሉም አስገንዝበዋል። ለምሳሌ የንግድ ተቋማት የወረትና የፋይናንስ ተደራሽነት ለማግኘት የሚያስችሉ ግልጽ የሆኑ ሕጎችን ለማውጣት እንደሚችሉም ይመክራሉ። መንግስታት በተጨማሪም የአዳዲስ ኩባንያዎችን ግንባታ ሊረዱ የሚችሉ አፍላቂነትን የሚያበረታቱ የትምህርት አይነቶች፣ ፕሮግራሞችና አገልግሎቶች እንዲኖሩ ሊያበረታቱ እንደሚችሉ ኩመር ጨምረው ገልጸዋል። ለሁሉም ፈጠራዎች ዋስትና ሊሆን የሚችለው የጠንካራ ህጎች መኖር ነው። ምክንያቱም ለብዙ ፈጠራዎች መሰረት የሚሆነው የፈጠራ ባለቤትነት በመሆኑ የአእምሮ ፈጠራ ንብረት በጠንካራ ህግ ካልተጠበቀ በስተቀር በንግድ ሥራ የሚሰማሩት ሰዎች በፈጠራቸው የመግፋት ዋስትና ያላቸው ሆኖ አይሰማቸውም። ዩናይትድ ስቴትስ ከሰሃራ በመለስ ወዳሉት የአፍሪቃ ሀገሮች የምትልካቸው እቃዎች አምና ከ5 ከመቶ ጨምሮ 25.4 ቢሊዮን ዶላር ደርሶ ነበር። የዩናይትድ ስቴትስ መንግሥት ከሰሃራ በመለስ ወዳሉት የአፍሪቃ ሀገሮች የሚላኩት ዕቃዎች ብዛት ከዚህ በበለጠ እንዲሆን እየሰራ ነው። አድማጮች በዩናይትድ ስቴትስና በአፍሪካ መካከል ስላለው የንግድ ግንኙነት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። ወደ መጨረሻው የሁለተኛው አጋማሽ ቅንብር ነው የምናልፈው። ጤና ባለፈው ዝግጅታችን የኩላሊት ሐኪሟን ዶክተር ፍጹም ገብረ እግዚአብሔርን አቅርበንላችሁ ነበር። ዶክተር ፍጹም አሁን የሚገኙት ፈረንሳይ ውስጥ ነው። በሊዮን ዩኒቨርሲቲ በመምህርነትም አገልግለዋል። ከኖብል ዩኒቨርሲቲ የሕክምና ፕሮፌሰር ናቸው። ስለ ኩላሊት እሳቸው ስለ ኩላሊት ችግር እርሳቸውና ሌሎች ባልደረቦቻቸው እያደረጉ ስላሉት የጥናታዊ ጥረት ያጫውቱናል። የኩላሊት ህመም የሚገባውን መከላከል ካልተደረገበት መዘዝ ሊኖረው የሚችል የህክምናውም ብዙ ወጪ የሚጠይቅ እንደሆነ ነው ዶክተር ፍጹም ያሳሰቡት። ዶክተር ፍጹም ይቀጥላሉ። ለመሆኑ አሁን የኩላሊት ህክምና ስልጠና ኢትዮጵያ ውስጥ እየተሰጠ ነው? አዎ፣ እየጀመሩ ነው። ችግሩ ብዛት አለመኖር እና ያለው የኢንፍራስትራክቸር መሰረተ ልማቱ ማለት ነው። የእሱ ሁኔታ ማስቸገሩ ነው። እና የኔ ሀሳብ እንግዲህ ከአንድ የውጭ አገሩ ዩኒቨርሲቲ ጋር ፓርትነርሺፕ አድርጎ እርዳታውን በትምህርቱም ለመካፈል እና እርሶ የሚያስቡት አሁን መሰረተ ልማቱንም እውቀቱንም ወደ ኢትዮጵያ ለመውሰድ ነው? ይመላለሳሉ? ወደ ኢትዮጵያ እርሶ አሁን እንግዲህ ይህን ክረምት ኢትዮጵያ ነኝ። የዛሬ ሶስት ዓመት ሄጄ ነበረ። እና እንግዲህ ለወደፊቱ በየጊዜው እየሄዱ ማጠናከሩ ነው። ምን ይሰራሉ አሁን ሲሄዱ? አሁን ሲሄድ እንግዲህ ዩኒቨርሲቲና ዶክተሮቹን እንግዲህ ጥሩ ኮንታክት ፐርሰን ሊሆኑ የሚችሉትን ሄጅ አነጋግሬ ለትምህርት የሚያስፈልገውን ለማደራጀት ነው አሁን ባለው ሁኔታ ኢትዮጵያ ውስጥ የኩላሊት ትራንስፕላንት ወይም ማስተላለፍ ስራ፣ የዳያሊሲስ ስራ፣ እነዚህ እነዚህን የመሳሰሉት ሕክምናዎች በምን ደረጃ ላይ መሆን የሚገኙት? አሁን እነሱ ሁሉ እየተጀመሩ ነው። ዳያሊሲስ አሁን ኢትዮጵያ አለ። ችግሩ በእኔ ሀሳብ እንግዲህ ዳያሊሲስ ሰው ከደረሰ በኋላ ማከሙ ገንዘብ ላለው ሰው ነው ምርጫውን የሚሰጠው። ግን በህዝቡ አካባቢ እዚህ ድረስ ደረጃ ሳይደርሱ በፊት ኤዱኬሽን ፕሪቨንሽን የሚባለው መከላከል ትምህርት እንደሱ ማድረጊያውን ትምህርቱን መስጠቱ ድሞ ቀድሞውን እንዳይታመሙ መርዳት ማለት ነው። እሱ ላይ ነው የበለጠ ኢምፓክት ማድረግ የሚቻለው ሰውን ዳያሊሲስ ኢትዮጵያ ደርሶ ዳያሊሲስ ማድረግ ትችላለህ ኦኬ፣ መሳሪያው አለ ቢባልም ገንዘቡ ላለው ሰው ነው። ገንዘቡ የሌለው ሰው ወይ ያለውን በሙሉ ሸጦ ካለቀ በኋላ የሚያደርገው ነገር የለም። ለምን እንደኛ እንግዲህ ፈረንሳይ ሀገር ነጻ ነው ሕክምና፣ የሀገራችን ኢትዮጵያ ደግሞ ነጻ አይደለም እስካሁን። ስለዚህ ከዛ በፊት ያለውን እንዳይደርሱ የሚደረገው ላይ ነው የበለጠ ፎከስ ማድረግ ያለብን። እንግዲህ እናንተ ሐኪሞች ዶክተር ፍጹም፣ በውጭም ያላችሁ በሀገር ውስጥም ያላችሁ ይህንን ችግር ታውቃላችሁ። ሰው በጠና ከታመመ ያሉት ነገር እንዳለ ሆኖ ማለት ነው ማስተማሩ በመጀመሪያ ደረጃ ያለውን ህመም ማከሙ ስራ ሁሉ እንዳለ ሆኖ በጠና ሊታመም ይችላል። ሰው እንደሚነግሩኝ ብር ከሌለህ የለህም ነው። እናንተ እንደ ምሁራን በሀገር ውስጥ በውጭ ያላችሁ ይህንን ችግር ለመቋቋም ሰው ሕክምና አቅሙ በሚፈቅደው መጠን አሁን ባለው የሀገሪቱ ኑሮ ማለት ነው፣ አሁን ባለው የሰው ህይወት ማለት ነው፣ ማግኘት የሚችልበትን ሁኔታ ለመፍጠር አስባችሁ ተጨንቃችሁ ታቃላችሁ? እንዴት የኢትዮጵያ ሕክምና አሰጣጥ ርከስ ይበል ወደ ህዝቡ ደረጃ ይውረድ ብላችሁ እንግዲህ አሁን ሌላው ደግሞ የምንሰራው ያለው ነው። እንግዲህ ድርጅት ላይ ሰምታችሁ ይሆናል። ይሄ የኢትዮ አሜሪካን ዶክተርስ ግሩፕ ተቋቁሞ በኢትዮጵያ በሰሜን አሜሪካ ያሉ ማለት ናቸው። ይህ ግን አሁን ግሎባል ሆኗል። እኔ አሁን እሱ ግሩፕም ውስጥ አለሁ። ሆስፒታል ለማቋቋምና በዛው ላይ ያው ትልቅ ሆስፒታል በጣም ስፔሻላይዝድ የሆነ ሆስፒታል ነው። ገንዘብ ያለው ሰው ክ ከፍሎ የሚታክምበት ነው። በዛው ላይ ግን ሁላችን እንግዲህ በዛ ኢንቮልቭመንታችን ና እንትን ስንፈርም እናደረጋለን ያልነው ደግሞ ቃል የገባ ነው እንደባለሙያ በየአመቱ እዛ እየሄድን 15 ቀን ጊዜያችንን ሰጥተን በነጻ ነው ወይ በነጻ ሰርተን ወይ በትምህርት ወይ በሕክምና ለመርዳት ነው። ገንዘብ የሌላቸው ትንሽ ቦታ ለመስጠት እንግዲህ ገንዘብ ከፍሎ መማሪያንን ሕክምና ለማግኘት ለማይችሉት ሕክምና ለመስጠት ለመቻል ነው። እንግዲህ ችግሩ ኢትዮጵያ ትልቅ ሀገር ነች። ነጻ ህክምና የሚያስፈልገውም በጣም ብዙ ነው። ለዛ ሁሉ ሰው ኒዱን ለመመለስ ላንችል እንችላለን፣ ግን ፍላጎቱ ግን አለ። በፕሮጀክቱም ላይ እሱ ሀሳብ አለ። ዶክተር ፍጹም የሰው ልጅ ሁለት ኩላሊቶች ናቸው ያሉት በአብዛኛው ማለት ነው። ሰው ስጋት አለው ለመለገስ ማለት ነው። ምንድን ነው ኩላሊት የመለገስ ምስጢር፣ የሚያመጣው ችግር በለጋሹ ላይ በተቀባዩ ላይ የሚኖረው ትርጉም ምንድን ነው? ለጋሹ ብዙ ጊዜ መስጠት ትችላለህ የሚባለው እንግዲህ ጤነኛ ሆኖ ሁለቶቹም ኩላሊቶች የሚሰሩ ከሆነ አንዱ ኩላሊቱ መውሰድ በአንድ ኩላሊት መኖር ይችላል። የሁለቱንም ያህል ይሰራል፣ አንዱ ኩላሊት እንደሱ ይሰራል ማለት ነው። ግን እነዚህ አንድ ኩላሊት ካለው እንግዲህ ባለው ኑሮ እንግዲህ የሚበላውን የሚጠጣውን መጠንቀቅ አለብህ፣ ይሄንን አንድ ያለህን ኩላሊት እንዳይታመም፣ ያው እጫው አብስቶ አለመብላት እንደዚህ የሚጠነቀቁት እንግዲህ ላይፍ ስታይል ኢንተርቬንሽን የሚባሉትን ያኗኗር ሁኔታ ማለት ነው። እሱን ማድረግ አለበት። ኩላሊቱ የሚሰጠው ሰውዬ ያው ቻሌንጁ፣ ዝም ብለን ሁለት ሰዎች ካሉ የአንዱን ኩላሊት ለአንዱ ከመስጠት በፊት ይሄ ኩላሊት የዛ ሰውዬ ሰውነት ይቀበለዋል ወይ የሚለው ጥያቄ አለ። የሚቀበለውም ይሆናል ብሎ ቴስቶች ይደረጋሉ ማለት ነው። ከዚያ በፊት የሚቀበለውም መስሎ ቢሰጥ ከኩላሊቱ ከተሰጠ በኋላ የሌላ ሰው ኩላሊት ጣችን ሲሆን እንግዲህ ሰውነታችን ይሄ ምንድነው የኔ አይደለም ብሎ የውጭ አካል ነው ብሎ ሪጀክት ያደርገዋል ወይ አይቀበለውም። ስለዚህ እሱን እንደ ሱ አይነት ሁኔታ እንዳይፈጠር መድኃኒት ይሰጣል። እሱ መድኃኒት ማለት ከኩላሊቱ ከተሰጠው ጀምሮ እስከ መጨረሻው እንግዲህ ኩላሊቱ እስኪበላሽ ድረስ መውሰድ አለበት ማለት ነው። እስኪበላሽ ድረስ ማለት ማለትም ኩላሊቱ እስካለ ድረስ ሁልጊዜ መውሰድ አለበት ማለት ነው። እንግዲህ እስኪ እስኪ ሞት ድረስ መወሰድ አለበት ካለበለዚያ ካቆመው ይህን መድኃኒት ያው ሰውነት መልሶ ይቆጣል ማለት ነው። እንደገና ሊቆጣ ይችላል። ስለዚህ ማለማመጃ መድኃኒት ነው ማለት ነው። አብረው እንዲኖሩ ማለት ነው። ያ መድኃኒት ሰውነት ፈቅዶት ለመኖር እንዲችል ነው። ስለዚህ እነሱ መድኃኒቶች የታወቁ መድኃኒቶች ናቸው። ሶስት አይነት መድኃኒት አለ። እሱን ለመከላከል ግን እሱን በየጊዜው ወስዶ እንግዲህ ኢትዮጵያ የኩላሊት ትራንስፕላንት ፕሮግራም እናውጣ ቢባል እነዚህ መድኃኒቶች ትራንስፕላንቱን ለሚያገኘው ሰውዬ አብሮ መኖር አለባቸው፣ እንዲኖር ማድረግ አለበት። ለሁልጊዜ ለሁልጊዜ እንጂ የሶስት ወር የአራት ወር አለን ብሎ ፕሮግራም ውስጥ መግባት ችግር ውስጥ መክተት ነው። ምናልባት ውድም ከሚያደርጉት ነገሮች አንዱ ይሆን። ሁለት አይነት ቪዥን ሊኖር ይችላል። ሪጀክት እንዳይደረገ የሚሰጡት መድኃኒቶች በፈረንሳይ ሀገር ብዙ አይነቶች አሉ። ውድ የሆኑና ትንሽ ረከስ ያሉም አሉ። ያው ውድ የሚሆኑት አዲስ የመጡት መድኃኒቶች ማለት ነው። በፊት የነበሩትን መድኃኒቶች ስቲል ጥሩ እንግዲህ የኩላሊት ትራንስፕላንት ላገኙ ሰዎች ለብዙ አመት ጠቅመዋል። ግን አሁን ሀብታም ሀገሮች የበለጠ ሪዛልት ማድረግ የበለጠ ሁል ጊዜ ቤስት አውትካም ለማግኘት ነው። ገንዘብ ለሌለበት አገር ግን ስቲል በጣም ውድ ሳይሆኑ መገዛት የሚችሉ መድኃኒቶች አሉ። ትራንስፕላንት ከተደረገ እንደ ካንሰር እንደ ስኳር አይነት ህመሞች ምንድን ነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ? እንዴትስ ነው መከላከል የሚቻለው እነሱ አድማጮች፣ ውይይቱ አልተጠናቀቀም። በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና ዜናዎች በድጋሜ እናስታውሳችሁ። ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት የተካሄደው ድርድር ግሪክ ያለባትን ቆልልድ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት ይሆናል ተባለ። የአውሮፓ ሕብረት ፕሬዚዳንት ዶናልድ ተስክ ዛሬ በብራሰልስ ይፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዋንታ ለተጎናጸፈ ስምምነት በቅቷል ግሪክ በእጅጉ የሚያስፈልጋትንና የጠየቀችውን የመቶ ቢሊዮን ዶላር ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ ለውጥ እርምጃዎችን ተግባራዊ ማድረግ ይጠበቅባታል። አንድ የፈረንሳይ ዜና ወኪል ስማቸው ያልተገለጠ ምንጭን ዋቢ አድርጎ እንደዘገበው የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ ምርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ብለዋል። ቀደም ብሎ የወጡ ዜና ዘገባዎችም የዓለሙ ገንዘብ ድርጅት አይኤምኤፍ የሚገባበት ግሪክን ከተዘፈቀችበት እዳ የሚያስወጣ ስምምነት፣ አቴንስ በበኩሏ 56 ቢሊዮን ዶላር ግምት ያለው የመንግስት ንብረት ወደ ግል ይዞታ እንድታዛውር ይጠይቃል። ዩናይትድ ስቴትስና ኢራቅን ጨምሮ የስድስቱ ሀገሮች ቡድን በዛሬው ዕለት በኢራን የኒውክለር ቅመማ ፕሮግራም ዙሪያ በቪየና ሲያካሄድ በቆየው ድርድር የደረሰበትን ስምምነት ይፋ ያደርጋል ተብሎ እየተጠበቀ ነው። ላለፉት አስራ ስምንት ወራት ያካሄዱት ድርድር ሊጠናቀቅ መቃረቡ ነው የተዘገበው። ቀደም ሲል ከተባለው ስምምነት ላይ ይደረሳል የሚለውን ተስፋቸውን የገለጡት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውንና የመጨረሻው ምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል ግን መግባት የማይችሉ መሆናቸው ነው የተናገሩት። ይህ በእንዲህ እንዳለም ለተጨማሪ ድርድር ሌላ ቀነቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን ውጭ ጉዳይ ሚኒስትር ባለስልጣን ተናግረዋል። ዛሬ ከአዎንታው የመጨረሻ ቃል ላይ ለመድረስ ሁሉም ከፍተኛ ጥረት እያደረገ ነው። ይሁንና ወሳኙ የፖለቲካ ፈቃደኝነት ነው ሲሉ ነው ባለስልጣኑ አሊ ረዛ ሚሩ ዩሱፊ በትዊተር አማካኝነት በላኩት መልእክታቸው ሀሳባቸውን ያስተጋቡት። ቅድመ ሁኔታዎች የተቀመጡት ከተሻለ ስምምነት ላይ ለመድረስ መሆኑን የተናገሩት ደግሞ የቻይናው የውጭ ጉዳይ ሚኒስትር ዋንጊ በበኩላቸው፣ ድርድሩ ከዚህ ወዲያ ሊጓት አይችልም አይገባምም ብለን እናምናለን ሲሉ አጽንኦት ሰጥተው አመልክተዋል። የሁለቱ ወገን ተደራዳሪዎች የመጨረሻውን የስምምነት ሰነድ አጠናቀው ለዛሬ ለማድረስ ተቃርበዋል ሲሉ ዲፕሎማቶች በትናንትና እለት ፍንጭ መስጠታቸውም ይታወሳል። በሌላ ኢራን ነክ ዜና በኢራን በስለላ ወንጀል ተከሶ በስር ላይ የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዛያን የፍርድ ሂደቱ በዛሬው እለት ለሶስተኛ ጊዜ በዝግ ችሎት ታይቷል። የኢራን መንግስት የመገናኛ ብዙሀን እንደዘገቡት የ39 አመቱ ረዛያን በቴሄራን አቤታዊ ፍርድ ቤት የቀረበበት ክስ ምስጢራዊ መረጃዎች ለጠላት አገሮች ማቀበል የሚል ነው። የቻይና መንግስት የሁለት ወገኑ የአገሪቱ ገቢና የውጭ ንግድ በያዝነው የአውሮፓውያን ሁለት ሺ አስራ አምስት ግማሽ አመት ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር ሰባት መቶ ያህል በመቶ ያህል ማሽቆልቆሉን አስታወቀ። የቻይና ጉምሩክ መስሪያ ቤት በዛሬው እለት ይፋ እንዳደረገው የውጭና ገቢ ንግድ የስድስት ነጥብ ዘጠኝ በመቶ ማሽቆልቆሉን የቤጂንግ ባለስልጣናት ለአመቱ የውጭ ገቢ ንግድ ከያዙት የስድስት በመቶ እድገት በእጅጉ ያነሰ መሆኑ ተገልጧል። አድማጮች የሰዓቱ አጠቃላይ ዋሪዎች ነኙ ነበሩ የምሽቱ ዝግጅታችንም ወደ መገባደዱ እየተቃረበ ነው የሚገኘው። እዚህ በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ደግሞ አዳነች ሳህዬ ነች። እዚህ ደግሞ ስናስተናግዳቸው ያመሸ ነው ሄኖክ ሰማ ግዜርና አሉላ ክብደነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በሶስት ሰዓት ላይ በመደበኛ ዝግጅት እስከምንገናኝ ድረስ ሰላም፣ ደህናደሩ ሙዚቃ እንጋብዛችሁ። እስከ ጊዜው ድረስ በቴዲ አፍሮ ሰባ ደረጃ እንለያይ።